ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ከፊል የብሪስበን ነዋሪዎች ከዛሬ ምሽት ጀምሮ ለሶስት ቀናት በቤታቸው ይቆያሉ። የቦይንግ ኩባንያ 737 ማክስ የኢንዶኔዥያና ኢትዮጵያ መንገደኞች አውሮፕላኖቹ ለሕይወት ቅጥፈቶች ሰበብ በመሆናቸው ሳቢያ ከ2.5 ቢሊዮን ዶላርስ በላይ የመቀጮና ካሳ ክፍያዎች ሊፈጽም ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የብሪስበንና አካባቢዋ የሎጋን ኤፒስዊች ሞርትንና ሬድላንድስ ነዋሪዎች ከእንግሊዝ በመጣ ኮሮና ቫይረስ ቫይረንት ሳቢያ ከዛሬ አርብ ጃንዋሪ 8 ከምሽቱ 6 ሰዓት 6 ፒኤም ጀምሮ እስከ ሰኞ ጃንዋሪ 11 ከምሽቱ 6 ፒኤም ድረስ ከቤታቸው ሳይወጡ እንዲቆዩ ገደቦች ተጠሎባቸዋል። በትናንትና ዕለት በአንድ የብሪስበን ወሽባ ሆቴል ሰራተኛ በቫይረሱ ተጠቅቷል። የገደቦቹን መጣል አስመልክቶ የኩዊንስላንድ ፕሬምየር አነስቴዥያ ፓሌሼ ሲናገሩ ይህን የምናደርገው የኩዊንስላንድ ደህንነት የተጠበቀ መሆኑን ለማረጋገጥ ነው። እርምጃዎቹ አዋኪና ጠንካራ ናቸው። ይሁንና የቫይረሱ ጥቃት ኃይል ከፍ ያለ ነው። በብሔራዊ ካቢኔ ስንታደምም ግሬተር ብሪስበንን በቫይረስ ተዛማች አካባቢነት መሰየማችንን ለሁሉም የሥራ ባልደረቦቼ ገልጫለሁ። የሌላ ክፍለ አገራት ባልደረቦቼም ይህን በጋራ እስክንወጣው ድረስ ግሬተር ብሪስበንን በተመሳሳይ መልኩ እንዲመለከቱ ጠይቄያለሁ ብለዋል። በአካባቢው የፊት ጭምብል ማድረግ ግዴታ የሆነ ሲሆን ዕድሜያቸው ከ12 ዓመት በታች የሆኑ ልጆችን አይመለከትም። የኩዊንስላንድ ዋና የጤና ኃላፊ ዶክተር ጃኔት እርምጃው የተካሄደው በፍጥነት በቫይረሱ የጠቃውን ግለሰብ እና ግለሰቡ የተገናኛቸውን ሰዎች ፈልጎ በማግኘት ወሸባ እንዲገቡ የማድረግ ተግባር መሆኑን ገልጠዋል። ኩዊንስላንድ ሆቴል ውስጥ ወሸባ ገብተው ካሉ አስራ ዘጠኙ አዲስ የኮሮና ቫይረስ ተጠቂዎች ሆነዋል። ኒው ሳውዝ ዌልስ በዛሬው ዕለት 11 አዲስ በኮሮና ቫይረስ የተያዙ ሰዎችን ያስመዘገበች ሲሆን በኩዊንስላንድ ላይ ወሰኗን እንደማትዘጋ አስታውቃለች። ታዝማኒያ ግሬተር ብሪስበን በከፍተኛ የቫይረስ ተዛማች አካባቢነት ሰይማለች። በዚህም መሠረት በዛሬው ዕለት ወደ ታዝማኒያ የዘለቁና ከጃንዋሪ ሁለት ጀምሮ በግሬተር ብሪስበን አካባቢ የነበሩ መንገደኞች ለ14 ቀናት ወሸባ እንዲገቡ ወስናለች። ወሸባ ለመግባት ተስማሚ መጠለያ ለሌላቸው መንገደኞች መንግሥት ሆቴል እንደሚያመቻችላቸው ተገልጧል። ኖርዘን ቴሪተሪም በበኩሏ ጋይተር ብሪስበንን ዛሬ ጀምሮ በኮሮና ቫይረስ ተዛማች አካባቢነት ፈርጃለች። ከዛም አካባቢ ተነስተው በዛሬው እለት ወደ ግዛቲቱ የመጡ መንገደኞችም ለሁለት ሳምንታት ወሸባ እንዲገቡ ወስናለች። በሌላ በኩል ቪክቶሪያ ለሁለት ተከታታይ ቀናት አንዳችም በኮሮና ቫይረስ የተጠቃ ነዋሪ ግለሰብ ያላስመዘገበች ሲሆን አንድ ሆቴል ውስጥ ወሸባ ገብቶ ያለ የባህር ማዶ ተመላሽ ግለሰብ ግና በቫይረሱ መያዙ ተነግሯል የቦይንግ ኩባንያ 737 ማክስ በኢንዶኔዥያና ና ኢትዮጵያ አየር መንገድ ደንበኞች ህይወት ላይ ለደረሱት ጥፋቶችና ለደረሰው ወንጀል የገንዘብ መቀጮን አክሎ ከ2.5 ቢሊዮን ዶላርስ በላይ ለዩናይትድ ስቴትስ የፍትህ ዲፓርትመንት ሊከፍል ነው ሆኖም በወንጀል ክሶች ተጠያቂ እንዲሆን ግድ አይሰኝም ይህንኑ አስመልክቶ የዩናይትድ ስቴትስ የፍትህ ዲፓርትመንት እንዳስታወቀው 243.6 ሚሊዮን ዶላርስ የወንጀል ገንዘብ መቀጮ 1.77 ቢሊዮን ዶላርስ ለቦይንግ 737 ማክስ አየር መንገድ ደንበኞች ካሳ የሚውል ሲሆን፣ 500 ሚሊዮን ዶላርስ በአውሮፕላኖቹ ቃጠሎ ሳቢያ ህይወታቸውን ላጡ ህጋዊ ወራሾች ካሳ የሚውል ይሆናል። ኢንዶኔዥያ ውስጥ በ2018 ኢትዮጵያ ውስጥ በ2019 በጥቅሉ 346 የቦይንግ 737 ማክስ አየር መንገዶች ተሳፋሪ የነበሩ ሰዎች ሕይወታቸውን አጥተዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን ከፕሬዚደንታዊ ስልጣናቸውን ለማውረድ አፈ ጉባኤ ናንሲ ፔሎሲን ጨምሮ ጥሪ የሚያቀርቡ የምክር ቤት አባላት ቁጥር እየጨመረ ነው። አፈ ጉባኤ ፔሎሲ የህገ መንግስቱን ቁጥር 25 ድንጋጌ በመጥቀስ የፕሬዝደንታዊ ቆይታ ጊዜያቸው ጃንዋሪ 20 ከመጠናቀቁ በፊት ትራምፕን እንዲነሱ ድምፃቸውን አክለዋል። ወይዘሮ ፔሎሲ በህገ መንግስቱ መሠረት ምክትል ፕሬዚደንት ማይክ ፔንስ ፕሬዚደንት ትራምፕ ከሥልጣናቸው እንዲነሱ ማድረግ ከተሳናቸው በፕሬዚደንቱ ላይ ኮንግረስ ፈጣን የሆነ ክስ ሊመሰርት እንደሚችል አሳስበዋል። ጆ ባይደን ግና አሜሪካውያንን ወደ አንድ ከማምጣት አኳያ ፕሬዚደንት ትራምፕ ከጃንዋሪ 20 በፊት ከስልጣናቸው እንዲነሱ ፍላጎት የሌላቸው መሆኑን ጠቁመዋል። በሌላም በኩል የዩናይትድ ስቴትስ ኮንግረስ በፕሬዚደንት ትራምፕ ደጋፊዎች መናዋጥን ተከትሎ የአውስትሬልያ ፖለቲከኞች ከቀረው ዓለም መሪዎችና ፖለቲከኞች ጋር ታክለው የዓመፅ ክስተቱን አውግዘዋል። በአመፁ ሳቢያ የአራት ሰዎች ሕይወት አልፏል። ከስልሳ በላይ ሰዎች ታስረዋል። ሁለት ፍርድ ቤት ቀርበዋል። ጠቅላይ ሚኒስትር ስኮት ሞሪሰን እና የውጭ ጉዳይ ሚኒስትር ሜሪስ ፓይን የአመፅ ተግባሩን በማውገዝ ሰላማዊ የሆነ የስልጣን ሽግግር እንዲካሄድ አሳስበዋል። ሆኖም አቶ ሞሪሰን በተደጋጋሚ በቀጥታ ፕሬዚደንት ትራምፕን እንደ ሌሎች የዓለም መሪዎች የአመፅ ተግባሩን አነሳስተዋል በሚል እንዲያወግዙ ቢጠየቁም ፈቃደኛ ባለመሆናቸው ቀድሞ ጠቅላይ ሚኒስትር ማልከም ተንቡልን አክሎ በበርካቶች ተተችተዋል። ሆኖም ይህ የሌበር ፓርቲ መሪ አንቶኒ አልቤኒዚ የዶናልድ ትራምፕ ቃላትና ግብሮች ለዚህ ክስተት አበረታች መሆን ምንም ጥርጣሬ የለውም፣ ይህ እውነተኛ ስጋት ነው፣ የዲሞክራሲ ደጋፊዎች በሙሉ ይህን አስመልክተው ሊናገሩ ይገባል ሲሉ ትችትና ጥሪ አቅርበዋል። ይህ በእንዲህ እንዳለም የአመፅ ተቃዋሞኞቹ ከካፒታል ሂል በኃይል እንዲወጡ ከተደረገ በኋላ ስብሰባውን የቀጠለው የጋራ ምክር ቤቱ ጆ ባይደን አርባ ስድስተኛው የዩናይትድ ስቴትስ ተመራጭ ፕሬዚደንት መሆናቸውን የሚያረጋግጠውን የምስክር ወረቀት አጸድቋል። ዶናልድ ትራምፕ ማምሻውን ሰላማዊ የሆነ የስልጣን ሽግግር እንደሚደረግ ተናግረዋል። ጆ ባይደን 46ድተኛው የዩናይትድ ስቴትስ ፕሬዚደንት ሆነው ጃንዋሪ 20 ቃለ መሐላ በመፈጸም ፕሬዚደንታዊ ኃላፊነታቸውን ተረክበው ስራቸውን ይጀምራሉ። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 30 የኢትዮጵያ ብር 38 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ ሰመልን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 25፣ ከፍተኛ 35። አደላይድ ፀሐያማ ሆኖ ይውላል። ዝቅተኛ 19፣ ከፍተኛ 34። ሜልበን አብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 15 ከፍተኛ 28። ሆባርት በከፊል ደመናማ ይሆናል። ዝቅተኛ 13፣ ከፍተኛ 25። ካምብራ ደመናዊ ይገልጣል። ዝቅተኛ 10፣ ከፍተኛ 27። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 17፣ ከፍተኛ 25። ብሪስበን ሊከፋ ይችላል። ዝቅተኛ 20፣ ከፍተኛ 27። ዳርዊን ብራ ይሆናል። ዝቅተኛ 25፣ ከፍተኛ 3 33 አዲስ አበባ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 10 ከፍተኛ 23። ዜናውን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ከፊል የብሪስቤን ነዋሪዎች ከዛሬ ምሽት ጀምሮ ለሶስት ቀናት በቤታቸው ይቆያሉ። የቦይንግ ኩባንያ 3 737 ማክስ የኢንዶኔዥያና ኢትዮጵያ የመንገደኞች አውሮፕላኖቹ ለሕይወት ቅጥፈቶች ሰበብ በመሆናቸው ከ2.5 ቢሊዮን ዶላርስ በላይ የመቀጮና ካሳ ክፍያዎች ሊፈጽም ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።